የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞውን የአንድነት አመራር አባል የአቶ ሀብታሙ አያሌውን የጉዞ እገዳ በተመለከተ አቃቤ ህግ ያለውን ክርክር ያለውን ክርክር በጽሁፍ እንዲያቀርብ አዲስ ትዕዛዝ ሰጠ። የመልስ ሰጪዎች ጠበቃ ትዕዛዙ ጥያቄ ያስነሳል ይላሉ። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ጠቅላይ ፍርድ ቤቱ ዛሬ በሰጠው አዲስ ትዕዛዝ አቃቢ ህግ አቶ ሀብታሙ አያሌው የገጠመው የጤና እክል በሀገር ውስጥ በሚሰጥ ሕክምና ለማዳን ስለማይቻል ወደ ውጭ ሀገር እንዲሄድ የሚያመለክት የህክምና ማስረጃ ስላቀረበ በተጣለበት የጉዞ እግር ላይ ያለውን አስተያየት ወይም ክርክር በጽሁፍ እንዲያቀርብ የሚል ነው። አቃቢ ህግ ለቃል ክርክር ተዘጋጅቶ መምጣቱን ለፍርድ ቤቱ ቢገልጽም ክርክሩ በጽሁፍ እንዲቀርብ ፍርድ ቤቱ መወሰኑን አስታውቆ ለውሳኔው ዋናው ምክንያት ጭብጥ ለመያዝ የሚያመቸው ክርክሩ በጽሑፍ ሲሰፍር እንደሆነም አብራርተዋል የመልስ ሰጪ ጠበቃ አቶ አምሃ መኮንን በበኩላቸው ጉዳዩ አጭርና ግልጽ እንደሆነ እግዱም እንዲነሳ ጥያቄ ከቀረበ ኮር ያላነሰ ጊዜ እንዳለው እንዲሁም የአቶ ሀብታሙ አያሌው ጤንነትም ሁኔታ ከጊዜ ወደ ጊዜ እየተባባሰ እየሄደ መሆኑንና አቃቢ ህግም ለቃል ክርክሩ ተዘጋጅቶ የመጣ መሆኑን በመግለጽ ፍርድ ቤቱ ይህንኑ አዳምጦ ተገቢ የመሰለውን ውሳኔ እንዲሰጥ ጠይቀዋል ለፍርድ ቤቱ ከጉዳዩ አጣዳፊነት አኳያ ሌላ አማራጭም ቀርቦ እንደነበረ አቶ አመሀ መኮንን አብራርተዋል። አቃቤ ህጉ በነገ ዕለት ሊያቀርብ እንደሚችል ለፍርድ ቤቱ ገልጿል። በእኛም በኩል ከጉዳዩ አጣዳፊነት አንጻር በአዳሪ ወይም በነገ ዕለት አቃቤ ህግ እንዲያቀርብ እንዲታዘዝ ጠይቀናል። ፍርድ ቤቱ ግን ይህንንም ባለመቀበል ያው ሐምሌ 22 የአቃቤ ህግን አስተያየት ለመቀበል ቀጥሮ በዚሁ ሁኔታ ነው የተጠናቀቀው። ዛሬ አቶ አምሃ መኮንን ጨምረውም መልስ ሰጪ አቶ አብታሙ አያሌው በገጠመው የጤና ችግር ሳቢያ ላቀረበው አቤቶታ የአቃቤ ህግ ጣልቃ ገብነት ከሥነ ስርዓት ህጉ አኳያ ጥያቄ እንዲያነሱ ያስገድዳቸው እንደሆነም አብራርተዋል። በእኔ በኩል ከሥነ ስርዓት አንጻር ጥያቄ አለኝ። ይሄ ማስረጃ ነው የቀረበው። ማስረጃው በቂ ነው አይደለም የሚለውን ፍርድ ቤቱ በራሱ መወሰን ይገባዋል ወይም ይችላል የሚል እምነት ነው ያለኝ እንጂ በክርክሩ የግራቀኝ ወገኖች የሚሟገቱበት ወይም ሊሟገቱበት የሚገባ ጉዳይ ነው ብዬም አላምንም። አስቀድሞ በዚህ ጉዳይ በሀብታሙ አያሌውም ሆነ በሌሎች አቃቤ ህግ ባይኝ ካለ በኋላ በሀብታሙ አያሌውም ሆነ በሌሎች መልስ ሰጪዎች ላይ ይሄ የጉዞ ክልከላ ግድ ሲሰጥ፣ ግራቀኛችን መልስ ሰጪዎች በምን ሁኔታ ይቆዩ የሚለው ላይ ተከራክረን አስተያየት ሰጥተን ፍርድ ቤቱ አቋም የወሰደበት ጉዳይ አይደለም። ከስር ሲፈቱ ከተፈቱ በኋላ አቋያየታቸው እንዴት የሆነ ይሁን በሚለው ላይ ለአቃቤ ሕግም ለእኛም እድል ተሰጥቶን አስተያየት ሰጠንበት የተወሰነ ውሳኔ አይደለም። እግዱ ሲሰጥ ምንም ተሳትፎ ያልነበረው አቃብ ህግ አስተያየት ሲሰጥበት ወይም እንዲከራከር ይቅረብ ሲባል በእኛ በኩል አግባብነቱ ላይ ጥያቄ አለን። አቶ ሀብታሙ አያሌውንና ሌሎች ሶስት የተለያዩ የተቃዋሚ ፓርቲዎች አመራር አባላትን እንዲሁም ሌላ አንድ ተጠርጣሪን ጨምሮ አቃብ ህግ በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከሁለት አመታት በፊት በሽብር ወንጀል ክስ መስርቶባቸው ነበረ። ይሁንና ነሐሴ 14 ቀን 2007 ዓ.ም ምረት ፍርድ ቤቱ በሰጠው ብይን አምስቱም ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ